The Voice of America. ከህወሓትና ከኦነግ ጋር ተመሳጥረው አገር ለማፍረስ እየሰሩ ናቸው ያላቸውን የወላይታ ዞን አመራር አባላትን ጨምሮ ሀያ ስድስት ግለሰቦችን በቁጥጥር ስር ማዋሉን የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት አስታውቋል። ይህንን ተከትሎ በዞኑ ዋና ከተማ ሶዶ እና ቦዲቲ ከተማ ውስጥ ከጸጥታ አስከባሪዎች ጋር በተፈጠረ ግጭት ሕይወት መጥፋቱን እማኞች ነን ያሉ ለቪኦኤ ተናግረዋል። አካባቢውን የመከላከያ ሰራዊት መቆጣጠሩን ነዋሪዎች ገልጠው ወላይታ ሶዶን ከሰባት አካባቢዎች ጋር የሚያገናኙና አገር አቋራጩን መንገድ ጭምር ትናንት ማምሻውን ጀምሮ መዘጋጫቸውን ተናግረዋል። የደቡብ ክልል የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲንም ያነጋገረው ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። የደቡብ ክልል መንግስት ፖሊስ ኮሚሽንና የክልሉ ሰላምና ጸጥታ ቢሮ ኃላፊዎች ለክልሉ መንግስት ለቴሌቪዥን ጣቢያ በሰጡት መግለጫ አገር ለማፍረስ ከሚሰሩ አካላት ጋር ተመሳጥረዋል ያሏቸውን የወላይታ ዞን አመራሮችን ጨምሮ 26 ግለሰቦችን በቁጥጥር ስር ማውላቸውን ገልጠዋል የክልሉ ፖሊስ ኮሚሽን ኮሚሽነር ነቢዩ ኢሳያስ ጥፋት ለማድረስ የተዘጋጁ ኃይሎች በቁጥጥር ስር ውለዋል ብለዋል። ሶዶ እና በአካባቢው ከፍተኛ የሆነ ጥፋትና እድፊት እንዲከሰት ዝግጅት በማድረግ አጠቃላይ በሀገሪቱ ላይ እንደ ሀገር የሀገሪቱን ለውጦ ኋላ ለመመለስ ሌትና ቀን ከሚሰሩ የሰረሰላም ኃይሎች ጋር በመቀናጀት ዝግጅት በማድረግ ሀይላቸውን በማስተባበር ህገወጥ ቡድን በማደራጀት በአካባቢው ላይ ከፍተኛ ጉዳት ለማድረስ ህዝብ እርስ በርስ እንዲጋጭ አካባቢው የግጭት ቀጠና እንዲሆን ሲንቀሳቀሱ የነበሩ ሀይላት ናቸው ዛሬ በቁጥጥር ስር የዋሉት። እነዚህም በቁጥጥር ስር ለማዋል ከብሔራዊ መረጃና ደህንነት ያገኘነው መረጃን እንደ ግብዓት ተጠቅመናል። አጠቃላይ በክልላችን የሚገኘው የኮማንድ ፖስት ሀይል ወይም ደሞ የመከላከያ ሀይል በፊት ትብብርና ድጋፍ አድርጓል። የክልሉ ሰላምና ጽጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ህዝብና መንግስትን የሚያጋጩት ድርጊት በተደጋጋሚ ጊዜ በመፈጸማቸውና ምክር ተሰጥቷቸውን ባለመስማታቸው እርምጃ እንደተወሰደባቸው ተናግሯል። ሀገር ለማፍረስ ህዝብን እርስ በርስ ለማጋጨት፣ በእያንዳንዱ ቀጠና ህዝቡ ተረጋግቶ እንዳይቀመጥ ብዙውን ውስጥ የተለያዩ ሙከራዎችን የሚያደርጉ ጸረ ሰላም ኃይሎች ጋር በተደጋጋሚ ተቀናጅቶ የመስራት ሁኔታ ይታያል። በሀገር ደረጃ እንደምናውቀው ከቅርብ ጊዜ ጀምሮ ከፍተኛ የሆነ የተደራጀ ሀገር የማፈስ እንቅስቃሴ የሚያደርጉ በፓርቲ ደረጃም አሉ፣ በግለሰብ ደረጃም የሚንቀሳቀሱ ኃይሎች አሉ። በተለይ ህወሀትና ሸነ ኦነግ የሚያደርጉት እንቅስቃሴ በሀገር ደረጃ በህዝቡ የመጣውን ለውጥ ለመቀልበስ የተደራጀ ሀብት ጭምር መድቦ የሚደረገው እንቅስቃሴ ጤታ ተሳታፊ በመሆን ከእነዚህ አካላት ጋር ተቀናጭቶ ሲሰሩ ቆይተዋል። ከዚህ ድርጊታቸው እንዲታረሙ በዝርዝር ተገምግሞ ፖለቲካዊ ርድምትም ጭምር ተወስዶ ማረም ባለመቻል ምክንያት የይህ እርምጃ ተወስዷል። ይህንን ተከትሎ በዞኑ ዋና ከተማ ሶዶና ቦዲት ከተማ በጸጥታ ኃይልና በወጣቶች መካከል ግጭት ተፈጥሮ አስር የሚደርሱ ሰዎች እንደተገደሉ የአይንማኝ አቶ ቃል ክዳና የሌለ ቪኦኤ ተናግሯል። ከቶ ወደ አራት ሰዓት አምስት ሰዓት አካባቢ ለመከላከያ ሰራዊት አማካኝ በሁለት ወጣቶች ላይ ጥይት ተተኮሰ። በሎዲቲ ከተማ ላይ ትናንትና ሰወዶ ላይ በተመሳሳይ ሰው ሞቶ ነበረ። ዛሬ ሰው በጠዋቱ ተመቷል። በድጋሜ ደግሞ ወደ ከሰዓት አካባቢ ሰባት ሰዓት አካባቢ እንዲህ ሁለት ወጣቶች ተመቶ ሞቷል። አጠቃላይ ቦዲቲ ላይ ወደ አራት ሰው ነው የሞተው። ሶዶ ከተማ ላይም እንደዚህ አሁን እየሰማን እንዳለ ነው አምስት ሰው አካባቢ ሞቷል። አጠቃላይ ወደ አስራ አንድ ሰው የሚጠጋ ሰው ነው የሞተው። ከዚህ በተጨማሪ በርካታ ሰዎች ቆስሏል። ወጣቶች ያው ድምጻቸውን ለማሰማት ነው የወጡት። መሪዎቻችን ይፈቱ የሚል ጥያቄ ነው። ከዚያ በተጨማሪ መሪዎችም ሆኑ የወጣት አመራሮችም ወጣቶችም፣ ወይም የለጋን እንቅስቃሴ እየመሩ ያሉ ሰዎች የሀገር ሽማግሌዎች ስብሰባ ላይ ባሉበት ሰታ መታሰራቸው አግባብ አይደለም። በቦዲቲ ከተማ ባለው የመንግስት ሆስፒታል ኃላፊነት ላይ የሚገኙ የሆስፒታሉ ባልደረባ ወደ ሆስፒታሉ መጥቶ የሞተ ሰው አለመኖሩን አረጋግጠዋል። እኛ ጋር ለጊዜው የሞተ ሰው የለም። ትክክል ካወራው ምናልባት ሌላ ነገር ካላረቁም እዛ ጊዜ ያሉ ሰዎች መሪቶር ተደርጓሉ። በጣም ክሪቲካ አለ ማለት ጥንቃቄ ውስጥ የነበረ አንድ አለና እሱንም ሌሊተናል። አሁን በዚህ ሰዓት ላይ ችግር የለም እኛ ጋር በሆስፒታል። ግን ውጭ ያሉ ነገሮችን እኛ ሆስፒታል ሰራተኛ ስለሆነ ወጣም አላለንም ቆስሎ እናንተ ጋር የመጡ ሰዎች ስንት ናቸው በቁጥር አራት በምድ ያቆሰለች የዞኑ አመራሮች ከክልል ጥያቄ ጋር በተያያዘ ከፌደራልና ከደቡብ ክልል መንግስት ጋር ቅራኔ ውስጥ ገብተው ነበር የሚሉት የከተማው ነዋሪዎች ከነበሩበት የስብሰባ አዳራሽ የዞን አመራሮች ወስዶ ማሰር የሕዝብን ጥያቄ ለማፈን የሚደረግ ጥረት ነው በማለት ተችተዋል። ከተማ መንግስትም ዞኑ አመራሮችም ባልተዘጋጁበት ሁኔታ መጥተው ተቆጣጥረዋል። ያ ደግሞ ትንሽ ቁጣ በማህበረሰቡ ዘንድ የሶዶ ከተማ ነዋሪ አቶ አስራት ቶማ በበኩላቸው የመከላከያ ሰራዊት ከተማውን መቆጣጠሩን ገልጠው ወላይታ ሶዶን ከተለያዩ ሰባት አካባቢዎች ጋር የሚያገናኝና አገር አቋራጭ መንገድ ጭምር ትናንት ማምሻውን ጀምሮ ተዘግቷል ብለዋል። ያለው ከተማ ሁሉም ተቋሙ ያሰምሩ ማጥኖች የታሰሩ ይፈቱ የሚል ነገር እያቀረበ ነው። መንገድ መዝጋት ከነሱ ጋር ከፖሊስ ጋር ብንሽ ግጭ ግጭግጭ ይፈጠራል። ተኩስ እና ፎልሶ ይተኩሳል። ሰወር ቤት ገብቶ ነው ያለው። እንቅስቃሴ የለም። ዜሮ ላይ ነው። የከተማው ነዋሪዎች በተፈጠረው ግጭት የሞቱ ሰዎችን ቁጥር ከአስር ቢያስበልጡም የደቡብ ክልል ሰላምና ፀጥታ ቢሮ ኃላፊ አቶ አለማዮ ባውዲ አካባቢውን ሲያረጋጉ በነበሩ ጸጥታ ኃይሎች ላይ የኃይል እርምጃ ለመውሰድ የሞከሩ ሶስት ግለሰቦች በተኮሰባቸው ጥይት መሞታቸውን በስልክ ለቪ አስታውቀዋል። የአካባቢውን ደህንነት እያስጠበቁ ያሉ አካላት ላይ ድንጋይ በመወርወር መንገድ በመዝጋት ሰዎች እንዳይንቀሳቀሱ በመከልከል የሚንቀሳቀሱ የተወሰነ የተደራጁ አካላት አሉ። እነዚህ አካላት ዛሬ ወደ አራት ሰዓት አካባቢ በዱቲ ላይ ከመንግስት ሰራዊት ትጥቅ ለመንጠቅ ሙከራ በሚያደርጉት ሂደት ውስጥ ለመከላከል በተኩስ ከሶስት እስከ አራት ሰው ተጎድተዋል የሚል መረጃ አለ። ተቆርቷል ማለት ህይወታቸው አልፏል ማለት ነው ህይወታቸው አልፏል የህዝብ ጥያቄ ለማፈን የሚደረግ ጥረት ነው ተብሎ በመንግስት ላይ ለሚቀርበው ክስም የለም የህዝብን ፍላጎት ጠልፎ ቀጠናውን ለማወክና ሰላም ለመንሳት የሚፈልጉ አካላትን ሴራ ለማክሸፍ የተወሰደ እርምጃ ነው ብሏል። ለዘመናት የቆየ ጥያቄ አለ በወላይታ ህዝብ ጋር ብቻ ሳይሆን በክልል ውስጥ የሁሉም ህዝቦች ጋር እነዚህ ጥያቄዎች ለረጅም ጊዜ የተወዛዘፉ ከለውጡ በፊትም ካፍነው ቆዩ ከመሆናቸው ጋር ተያይዞ በተረጋጋ መንገድ እንስካ ተብሎ መንግስት ኃላፊነት ወስዶ እየደረጃ ያለውን አመራር ተያይቶ አቋምም ወስዶ መመለስ በተጀመረበት ወቅት የህዝብ ጥያቄ ማፈን ነው የሚባለው ትክክል አይደለም። አሁን የደረሰበት ደረጃ ላይ ጉዳዩ ብሔረሰቦች በየራሳቸው ምክር ቤት ጠይቀው ወደ ፌዴሬሽን ምክር ቤት ደርሷል። የፌዴሬሽን ምክር ቤትም ጉዳዮቹን ስብስብ ስለሆኑ በተረጋጋ መንገድ ከአመራሩ ጋርም ከህዝብ ጋርም ከህዝብ ተወካዮች ጋርም ህጋዊ ከሆነ ተቋም ጋር ውይይት አድርጎ ጉዳዩን ለመፍታት የተሟላ ኃላፊነት በተወሰደበትና አንዳንዱን ደግሞ መመለስ ሀገራችን በጀመረበት ወቅት ህገ መንግስት በመላክ ህገወጥ በሆነ መንገድ ህግ አፍርሰን የህዝብ ጥያቄ እናስመልሳለን የሚል ግን ፍላጎት ያለው ቡድን የህዝብን ጥያቄ ጠልፎ እየሄደ ስለሆነ ነው። ጥምጫ እየተወሰደ ያለው ዞኑ በክልል ለመደራጀት ያቀረበው ጥያቄ በደቡብ ክልል ምክር ቤት ተገቢ ምላሽ በተገቢ ሰዓት አልተሰጠውም በሚል ተቃውሞ ከስድስት ወራት በፊት ከክልሉ ምክር ቤት ሰላሳ ስምንት የወላይታ ህዝብ ተወካዮች እራሳቸውን ማግለላቸው የሚታወስ ሲሆን ሰሞኑን በተካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤ አልተሳተፉም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም